SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግሥቱ የኮሮና ቫይረስ ክትባት ኢላማ ትልም እንዲያበጅ ጉትጎታ ገጥሞታል። በትግራይ ለሶስተኛ ጊዜ የኃይል መቋረጥ ደረሰ። ሄዴኪ ማትሱያማ ዋና የጎልፍ ሻምፒዮን በማሸነፍ የመጀመሪያው ጃፓናዊ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን ሁሉም አውስትራሊያውያን በኦክቶበር መጨረሻ የመጀመሪያውን የኮሮና ቫይረስ ክትባት ይከተባሉ ያሉትን ትልማቸውን ከለወጡ በኋላ አዲስ የለውጥ ዕቅዳቸውን እንዲገልጡ ቢጠየቁም እምቢኝ ብለዋል። የፌዴራል መንግሥቱ ቀደም ሲል ንድፎት የነበረውን ግብ አስትራዜኒካ ክትባትን የተከተቡ ውስን ግለሰቦች ለደም መርጋት በመዳረጋቸውና ዕድሜያቸው ከአምሳ በታች የሆኑ በምትኩ የፋይዘር ክትባትን እንዲከተቡ ከጤና ባለሥልጣናት ምክረ ሐሳብ በመቅረቡ ነው። ሌበር አመኔታን ለማርጋት ኢላማ መተለምን ግድ እንደሚል አሳስበዋል። ይሁንና አቶ ሞሪሰን ከኮሮና ቫይረስ ተለዋዋጭነት አኳያ ያን ማድረጉ ግብራዊ ሊሆን እንደማይችል ሲገልጡ፣ አጀንዳን መዘርጋት ግድ አያሰኝም። ነገሮች ሲለወጡ በፍጥነት ምላሽ መስጠት መቻል ነው የሚያሻው። በእርግጥም ባለፈው ዓመት የሆነውም ይህ ነው። በርካታ ለውጦችን መጋፈጥ ነበረብን። እናም በዓለም አቀፍ ክትባት አቅራቢዎችና ሌሎች መሰናክሎች በገጠሙ ቁጥር የሚሰናከሉ ኢላማዎችን ከመተለም ይልቅ እንደ ሁኔታው እየከወን እናመራለን ብለዋል። በሌላም በኩል የአውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ፖል ኬሊ የክትባቱ ከሌሎች አገሮች ወደ ኋላ መዘግየት የተወሰኑ ጠቀሜታዎች እንዳሉት ሲናገሩ በመዘግየታችን ሳቢያ የአስትራ ዜኒካን ጎጂ ጎኖች ለመረዳት ችለናል ሲሉ አመላክተዋል። ይህ በእንዲህ እንዳለም ቪክቶሪያ በጊዜያዊነት ተገቶ የነበረውን የአስትራ ዜኒካ የኮሮና ቫይረስ ክትባት ከ50 ዓመት በታች ላሉትን ቀጥላለች። ጥብቅ ፕሪምየር ጄምስ ሜርሊ ነው። የክትባቱ በጊዜያዊነት መዘግየት ለተጨማሪ ስልጠና የተወሰኑ መምሪያዎች ተከልሰው እንዲሻሻሉና በተለያዩ ቋንቋዎችም እንዲተረጎሙ በበጀቱን ገልጠዋል። የፌዴራል መንግሥቱ ሁሉንም የአስትራ ዜኔካ ክትባቶች ከስቴት ይልቅ በቀጥታ ለጠቅላላ ሐኪም ክሊኒኮች እንዲልክ መጠየቃቸውንም ሲጠቁሙ ኮመን ሴንስ አፕሮች በተቻለ መጠን ይህን ነገር መከወኑ የጠቅላላ ግንዛቤ ጉዳይ ነው። እናም ለጋራ ብልጽግና የምንለው አስትራዜኒካን ለሚቀጥሉት አስራት ቀናት ወደ ስቴት ጣቢያዎች ከመላክ ይልቅ ወደ ጠቅላላ ሐኪም ዘንድ ሐኪሞች ዘንድ ይላከውና ጠቅላላ ሐኪሞችም በተለይም ከሰባና ሰማንያ በላይ ላሉቱ አረጋውያኖቻችን እንዲከትቡ ነው ብለዋል። በትግራይ ለሶስተኛ ጊዜ የኃይል መቋረጥ ደረሰ። በትግራይ ክልል ለሶስተኛ ጊዜያት የኃይል መቋረጥ መከሰቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ይህ የአሁኑ ኃይል መቋረጥ በምን ምክንያት እንደሆነ ድርጅቱ ለማወቅ ጥረት እያደረገ መሆኑን ገልጸዋል። ከዚህ በፊት የተከሰሱት ሁለት የኃይል መቋረጦች ምክንያታቸው መስመሮቹ በደረሰባቸው ጉዳት መሆኑን የሚታወስ ነው። ድርጅቱ ጨምሮ በሰጠው መግለጫ ተከዜ ካሉት አራት የሀይል ማመንጫ አይነቶች መካከል ሁለቱ ሙሉ ለሙሉ አገልግሎት ጀምረዋል ብለዋል። የተከዜ ሀይል ማመንጫ ሶስት መቶ ሜጋዋት ሲያመነጭ በአሁኑ ጊዜ አንድ መቶ ስምንት ሜጋዋት በማመንጨት ላይ እንደሚገኙ ተገልጸዋል። ግድቡ በብልሽት ሳይሆን በመስመር መቆራረጥ የተነሳ ለወራት አገልግሎት ከመስጠት ተስተጓጉሎ እንደነበር ድርጅቱ ጠቅሶ ለጥገና ምንም አይነት ውጪ እንዳልጠየቀ ተጠቅሷል። ከዚህ ይልቅ በትግራይ ሕግ ማስከበር በሚከናወንበት ወቅት በዋና መስመር ላይ በደረሰ ጉዳት ድርጅቱ ለሁለት መቶ አርባ ሚሊዮን ብር ኪሳራ መግባቱን መስሪያ ቤቱ አስታውቋል። አሁን ባለው ሁኔታ የተከዜ ግድብ በተለይ ለትግራይ ክልል ብቻ ኃይል እንዳያቀርብ መደረጉን ድርጅቱ ጨምሮ አስታውቋል። አንድ የራብ አውስትሬሊያ ሰሜናዊ ምዕራብ ባህር ዳርቻ መልህቋን የጣለች ዓለም አቀፍ መርከብ ባልደረባ በኮሮና ቫይረስ መያዙ ተነገረ። ግለሰቡ የ50 ዓመት ሰው ሲሆን ህመሙ ያደረበት ኤፕሪል 8 ነው። በእለቱም በቀጥታ በመርከቢቱ ላይ ባለ ፈጣን የኮሮና ቫይረስ መመርመሪያ ተመርምሮ በቫይረሱ መያዙ ተረጋግጧል። ትናንት ኤፕሪል 11ም ከመርከቢቱ ወርዶ ካራታ የጤና ካምፓስ ተወስዶ በተደረገለት ምርመራ በቫይረሱ መጠቃቱ ተረጋግጧል። በሌላም በኩል ምዕራብ አውስትሬልያ ውስጥ በቱሪስቶች ዘንድ ዝነኛ የሆነው የመካከለኛ ምዕራብ ባህር ዳርቻ መዝናኛ ስፍራ በትሮፒካል ሳይክሎን ሴሮሃ ተመቶ ሰባ ፐርሰንት ያህል ንብረቶች ወድመዋል። የምዕራብ አውስትሬልያ ፕሪምየር ማርክ ማጋዋን አካባቢውን ለማጽዳት ከፌዴራል መንግስቱ እርዳታ ጠይቀዋል። አንድ የፖሊስ ሰራዊት አባል አንድ ጥቁር ግለሰብን በትራፊክ ሕግ መተላለፍ ሳቢያ መኪናውን አስቆሞ ለእልፈተ ሕይወት እንዲዳረግ ሰበብ በመሆኑ የተቃውሞ ሰልፍ ተካሂዷል። ግለሰቡ የተገደለው ባለፈው ዓመት ወርሃ ሜይ ጆርጅ ፍሎይድ ሕይወቱ ካለፈችበት 16 ኪሎ ሜትሮች ርቀት ላይ ነው። የማቹ ግለሰብ ማንነት የተለየ ሲሆን የ20 ዓመቱ ወጣት ዶንቴ ራይት መሆኑም በወዳጆቹ አማካይነት ተረጋግጧል። ሄዲኪ ማትሱያማ አንድ ዋና የጎልፍ ሻምፒዮን በማሸነፍ የመጀመሪያው ጃፓናዊ ለመሆን በቅቷል። የ29 ዓመቱ ማትሱያማ ያሸነፈው የአጉስታ ናሽናል ጎልፍ ውድድር ነው። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ከ48 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 21። አድላይድ ብራ ይሆናል። ዝቅተኛ 15፣ ከፍተኛ 26። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ ስራ ዘጠኝ። ሆባርት ረፋዱ ላይ ሊካፋ ይችላል። ዝቅተኛ ሰባት ከፍተኛ 19። ካምብራ ማለዳ ላይ ውርጫማ ሆኖ ፀሐያማ ይሆናል። ዝቅተኛ ዜሮ ከፍተኛ ስራ ዘጠኝ። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 24። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 25። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 25 ከፍተኛ 33። አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 11 ከፍተኛ 24። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግሥቱ የኮሮና ቫይረስ ክትባት ኢላማ መጠን እንዲያበጅ ጉትጎታ ገጥሞታል። በትግራይ ለሦስተኛ ጊዜ የኃይል መቋረጥ ደረሰ። ሄዴኪ ማትሱያማ ዋና የጎልፍ ሻምፒዮን በማሸነፍ የመጀመሪያው ጃፓናዊ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።